ታችን ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። እግዚአብሔር አምላካችን ሁላችንንም በያለንበት ጠብቆን በቸርነቱ በምሕረቱ ከእኛ ጋር ሆኖ ለዚህ ዕለት ለዚህ ሰዓት ስላደረሰን አሁንም እናመሰግነዋለን። ዛሬ ባ ወደ ቤቴ እንውጣ ወደ ቤቴል እንውጣ የሚል ነበረ። ዛሬ እርሱን የሚመለከት ነው። ከዛው ጋር የተያያዘ ነው የምንማረው። ቃሉን እንደገና አነበዋለሁ ለማስታወስ ኦሪት ዘፍጥረት ምዕራፍ 35 ከቁጥር አንድ እስከ አራት እግዚአብሔርም ያዕቆብን አለው ተነስተህ ወደ ቤቴል ውጣ በዚያም ኑ ከወንድም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉ ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሃንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ ይላል። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሆን። ባለፈው ስለ ያዕቆብ ሕይወት ስንማር ነበር። ለማሳሰብ ከተረሳም እንደገና ለመዝራት ባለፈው ስለ ያዕቆብ ስንማር ያዕቆብን እግዚአብሔር ከእናቱ ማህፀን ጀምሮ ምን እንዳለው ተማር። እንደባረከው ተማር። ነገር ግን ያዕቆብ ያንን የእግዚአብሔርን በረከት ከመጠበቅ ይልቅ በራሱ መንገድ መሄድን እህ መረጠ። ያዕቆብ እግዚአብሔር ገና ከእናቱ ማህፀን ሳለ እናቱ ወንድ ይሁን ሴት ሳታውቅ እግዚአብሔር ታላቁ ለታናሹ ምን ይላል አለ ይገዛል። ነገር ግን ያዕቆብ ያንን ማግኘት ስለፈለገ መጀመሪያ በምስር ወጥ ብኩርናውን እንዲሸጥለት ኤሳውን አግባባው። ሁላችንም እንደምናውቀው የእግዚአብሔር በረከት ካልሆነ በስተቀር ሰውን የሚያረካው ምንም ነገር ስላልነበረ ያዕቆብ ያንን ብኩርና በማግኘቱ ብቻ አልረካም። ከዚያ ይልቅ ኤሳውን መስዬ ብኖር የበለጠ ደስ ይሰኛለዋል ዛሬ አንዳንዶቻችን። የራሳችንን ህይወት ጠልተን የሌሎችን ህይወት እንደምንመኝ ዛሬ አንዳንዶቻችን የራሳችንን ትዳር ጠልተን የሌሎችን ትዳር እንደምናልም ሁሉ ያዕቆብም ኤሳውን በሆንኩኝ አለ። ድምፁን ለውጦ ልብሱን ቀይሮ ያዕቆብ ኤሳው ሆነ። ነገር ግን እግዚአብሔር ያዘጋጀለት በረከት ስለ አይደለ፣ እግዚአብሔር ያዘጋጀለት መንገድ ስለ አይደለ፣ የያዕቆብ አታላይነት ለስደት ዳረገው። የያዕቆብ ተንኮል ለስደት ዳረገው። በዚህ ሁሉ ግን የያዕቆብ ጉድለት ውስጥ በዚህ ሁሉ ግን የኛ ጉድለት ውስጥ የማይተውን እግዚአብሔር ደግሞ እንዳለ ተገነዘብን። ክብር ምስጋና ለእርሱ ይሁን። በሽሽታችን ውስጥ እርሱ አልፋ እና ምንድን ነው ኦሜጋ ነው። ስለዚህ ከመሸሻችን በፊት ቀድሞ ያየና በምንሸሽበትም መንገድ መንገዳችን ይሆናል ከምነድረስበትን ቦታ ቀድሞውን ይገኛል። ምክንያቱም እርሱ መጀመሪያ ነው። እርሱ ምንድ ነው መጨረሻ ነው። እሱ ነው ሁሉንም ነገር የሆነው። ከእግዚአብሔር ዘንድ ሸሽተን ማምለጥ አንችልም። በዚህ ሳምንት ነነዌን አክብረናል፣ አደ ጾመ ነነዌን አክብረናል። ትዝላችኋል? ስለ ዮናስ ታሪክ ባለፈው ሳምንት ተምራቸዋል። ወደዛ አልመለሰም ዮናስ ግን ያደረገው የምንነበረ ከእግዚአብሔር ፊት ምንአለ ነው ሚለ ሸሸ። እንደኛው አገር ተረት ማለት ነው ከዚህ በፊት ነግሬያችኋለሁ። ጥንቸልና መሬት ሰንበቴ ገቡ አሉ እ ስለዚህ መጀመሪያ ማን ያወጣ ተባለ። ያንቺ መሬት ነው ሁሉ አለሽና ሰፋ ያለ ነው ኑሮሽም ሀብትሽም ያንቺ ነው ተባለችና መሬት እንድታወጣ ተባለ። ድል ያለ ድግስ ደግሳ ሰንበቴ የሆን አወጣች። በአንድ ባለ ሳምንት ያስጠምድም 18 ተብለው ተመራርቀው በሚቀጥለው ማን እንዲያወጣ ጥንቸል እንድታወጣ ተነጋግረው ተለያዩ። ጥንጨል ብትጠበቅ የለችም? ብትጠበቅ አታቀር እንዴ አለቻት መሬት አገኘቻትና ምን ነው ጥንቸል ምነው ጽዋሽን አታወጭ ምነው ተራሽን አታወጭም አለቻት አይ ከአንቺ ጋር እንደው መነጋገር አልፈልግም እንደው ከፊትሽ ነው መጥፋት መፈልገው አለችና ጥንቸል መሮጥ ጀመረች እናም እየሮጠች እየሮጠች ሄደችና ቆማ ስታይ መሬትን አየች እንደገና ሮጠች መሬትን አየች ተረቱን መጨረሻውን በፊትም አልነገርኳቸውም ዛሬም አልነግራቸውም ምክንያቱም እስካሁን የምትሸሸው ለዛ ሩጫ ነው ሳይባል አይቀርምና። ነገር ግን ከመሬትም በላይ ሰማይን መሬትን የያዘ እግዚአብሔር ደግሞ አለ። ከእርሱ ፊት ማንም መሸሽ አይችልም። ለዚህ ነው ቅዱስ ዳዊት ምን አለ? ወደ ሰማይ ብወጣ አንተ ነህ፣ ወደ ውቅያኖስ ወደ ጥልቁ ብወርድ አንተ በዚያ አለህ። እመኒ አረጉ ውስተ ሰማይ የኔ ካሎከ ነው አንተ። ስለዚህ ወደ ላይ ወደ ሰማይ ብወጣ አንተ ከኔ ጋር ነው፣ ወደ አዛ አለ፣ ወደ ታች ደግሞ ወደ ጥልቁ ብወርድ አንተ በዚያ አለ ነው ያለው እግዚአብሔር። ያህቆ ምንም እግዚአብሔር በመንገዱ መራው። በሽሽቱ ሲሮጥ እግዚአብሔር ተስፋን ወደሚሰማበት ወደ የት አመጣው? ወደ ቤቴል አመጣው፣ ወደ ቤቴል አመጣው። ባለፈው ሳምንት ያየነው እዚያ ላይ ነው። ያዕቆብ እየሸሸ ግን እግዚአብሔር እግሩን እያቃናው ለአንዳንዶቻችን የመከራ መንገዳችን የሆነው የበረከት ደረጃችን ይሆናል። አንዳንዶቻችን ሞታችንን ቆጠርን ያልበት ቀን በራችን፣ እድላችን፣ ህይወታችን የሚከፈትበት ይሆናል። አንዳንዴ መጥፊያዬ ነው ያልነውን ሰው እግዚአብሔር የሕይወታችን መደሰቻ ያደርገናል። ስለዚህ የእግዚአብሔርን ሐሳብ የእግዚአብሔርን ነገር መመልከት ነው ሁል ጊዜ የሚያስፈልገው። ያዕቆብ መጨረሻ ላይ ወደ ቤቴል ደረሰ። ምንም የያዘው ነገር ስላልነበረ፣ ባዶ እጁን ስለነበረ፣ የሚተኛበት የሚያንቀላፋበት ስላልነበረ ሜዳ ላይ ድንጋይ ጠንተርሶ ተኛ። የእግዚአብሔር ሰዎች እግዚአብሔር ያነሳቸው እግዚአብሔር ከፍ ከፍ ያደረጋቸውን ሰዎች ታሪካቸውን ጠጋ ብላችሁ ልትጠይቁ ትላንት ከትላንት ወዲያ ባዶ እጄን ነበር ከአባቴ ቤት የወጣሁት ይላሉ። ነገር ግን እግዚአብሔር እንዴት እንዳነሳቸው እግዚአብሔር እንዴት ከፍ ከፍ እንዳደረጋቸው ይናገራሉ። ምክንያቱም የሀብት ሁሉ የበረከት ሁሉ ምንጭ ማን ነው? እግዚአብሔር ነውና ስለዚህ እግዚአብሔር አምላክ ለያዕቆብ በዚያ ምሽት ደንጊያ ተንተርሶ ባለበት ሰዓት ተናገረው። ሰው ላለው ነው የሚናገረው የማጽናኛ ቃል ለወደቀውማ ምንድን ነው የተባለው? ምሳር ይበዛበታል ነው የተባለው። ልፍለጥህ፣ ልቁረጥህ ነው። ላለው ነው ሁሉ ነገር የሚነገረው፣ ቅኔው የሚፈስለት፣ ውዳሴው የሚነገርለት። እንዳንተ ያለ ማን ነው? ንግግርህ የሚያቆ አረማመድህ፣ አነጋገርህ፣ አጣጣልህ የሚባለው ላለው ነው። ቀን ለጎደለበት ግን ፊት ማዞር ነው የሚሰጠው። እግዚአብሔር ግን እንደ ሰው ስለ አይደለ፣ ክብር ምስጋና ለርሶ ይቆል። ቀን ሲጎለን እግዚአብሔር ቀን ይሆንልናል። ብርሃን ሲጨለምብን እግዚአብሔር ብርሃናችን ይሆነናል። ሰው ፊቱን ሲያዞርብን እግዚአብሔር ፊቱን ያበራልናል። እግዚአብሔር ይናገርናል። ሰው ዝም ሲለን እግዚአብሔር ያጽናናናል። ሰው ሲዘጋን፣ ስልክ ሳይደውልልን ሲቀር ደብዳቤ ሳይልክልን ሲቀር እንዴት ዋልክ እንዴት ሰነበትክ የት ወደቅ ሳይለን ሲቀር ሁሉም ሊረሳን ይችላል። እግዚአብሔር ግን በመከራችን ቀን ያስበናል። ለዚህም ነው ቅዱስ ዳዊት ምን አለ? በመከራ የቀን እዚ ወደ እግዚአብሔር ምን አልኩኝ? ያለ ጮሁኝ፣ ያለ ተናገርኩ ብቻ አይደለም ያለው፣ ጮሁኝ በመከራ የቀን እግዚአብሔርም ሰማኝ። እግዚአብሔር ይስማችሁ ዛሬ በዚህ ሰዓት በዚህ ቦታ ላይ ያላችሁ፣ በመከራችሁ በችግራችሁ በጭንቀታችሁ የቅዱስ ሚካኤል አምላክ አምላከ ሚካኤል አምላከ ገብርኤል በመከራችሁ ይስማችሁ። ልክ ያዕቆብን እንደሰማ እዚያ ቦታ ላይ ነው ያዕቆብን ተናገረው ዓይኑን ከፈተለት። ከችግሩ በላይ ከብልጠቱ በላይ ማየት ያለበት ሰማይ ተከፍቶ የእግዚአብሔር መላይት መሰላል ተዘርግቶ የእግዚአብሔር መላይክ በመሰላሉ ላይ ሲወጡ ሲወርዱ ተመለከተ። ቀና ነቃክን። ምናለ ምና አለ ፈራሁ አለ። እግዚአብሔር ያለበት ስፍራ ነው ያለሁት አለ እኔ ግን አላውቅም ነበር አለ። ዛሬ ብዙዎቻችን እንደማናውቅ ዛሬ ብዙዎቻችን እንደማናውቅ እግዚአብሔር ያዘጋጀልንን ነገር ዛሬ ብዙዎቻችን እንደማናውቅ አይናችን ሁሉ ችግራችን ላይ፣ አይናችን ሁሉ ጭንቀታችን ላይ እንዳለ ያዕቆብ አላውቅም ነበር አለ። ነገር ግን ምን አለ? ይህች የሰማይ ደጅ ናት አለ። ይህቺ ቦታ ከዛሬ ጀምሮ ምን ትባላለ? ቤቴል ትባላለ። ድንጋይ አንስቶ ዘይት አፈሰሰባት፣ ሐውልት አቆመ። የዚያችንም ስፍራ ስም ማናላት ነው የሚለው። ቤቴል ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት የምንነጋገርበት እግዚአብሔር ጋር ጭንቀታችንን የምንነጋገርበት ነው። ሁልጊዜ እንምላችሁ ይህ ቤቱ ይህ አደባባዩ የምህረት አደባባይ ነው፣ የይቅርታ አደባባይ ነው። ዛሬ ለሀገራችን ለህዝባችን ምህረት የራቀበት ምክንያት ቤቱ እንኳን የመባያ የመናከሻ ቤት ስለሆነ ነው። አንዳንዴ ለአገልግሎት በምንወጣበት ጊዜ የማየው ነገር ያሳዝነኛል። የእግዚአብሔር ቤት የምህረት አደባባይ እንዴት የምናቆሪያ ቦታ እንደሆነ ስታዩ ታዝናላችሁ። በእውነት እግዚአብሔር ይችን ደብር ይጠብቅልን፣ ደብረ ማርያም። በእውነት እግዚአብሔር እስካሁን ሰላም አድርጎናል አደለም? እግዚአብሔር አሁንም ሰላም አድርጎ ይጠብቀን። ይህ ቦታ የምህረት ቦታ ነው። የበደለ ይቅር የሚባልበት ቦታ ነው። የተሰበረ የሚጠገንበት ቦታ ነው። የቆሰለ የሚፈወስበት ቦታ ነው። ይህ ቦታ የምህረት ቦታ ነው። የእግዚአብሔር ቤት ነው፣ ቤቴል ነው። ስለዚህ ያዕቆብ እግዚአብሔርን በቤቴል ተገናኘው። እግዚአብሔር ምን አለ? በምትሄድበት ቦታ ከአንተ ጋራ እህ ሆናለሁ፣ አባትና ተሆናለሁ፣ ወገን ሆናለሁ። ማን ነው በዚህ ቦታ ላይ ወገን ይሆናችሁ፣ አገር አለማማጅ ይሆናችሁ? ማን አንዳንዴ ወራት ሲተኩ በቀናት ማለት ቀናት በወራት ሲተኩ ወራት ደግሞ በዓመታት ሲተኩ የፍሪዌዩን መውጫ መግቢያ ስናውቅ በዚ አነጋገር በዚያ ሀገር አነጋገር ሲስተሙ ውስጥ ስንገባ ሲስተሙ አምላካችን ይሆንና ክርስትና ይረሳና አይ ሱማ ኢትዮጵያ ሳለን እኮ ቀረ ይባልና ኋላ ግን አይወድቁ አወዳደቅ እንወድቃለን። መኖሪያችን አለ ሙሴ የዘላለም አምላክ ነው። የዚህ ሀገር ሲስተም አይደለም፣ የአሜሪካ አይደለም፣ የካናዳ አይደለም፣ የጃፓን አይደለም፣ የቻይና አይደለም። መኖሪያችን የዘላለም አምላክ ነው። አንዳንዴ አናስተውለውም። ይህንን ሁሉ ነገር ባዶ ሲቀር ነው የምንገነዘበው። አንድ ቀን ሁሉ ነገር ባዶ ሲሆን በዚህ ዓለም ላይ በዚህ ሀገር ላይ እንደ ሌሎች መጣር የለብንም ለማለት አይደለም። እንዲያውም ቤተክርስቲያን ይህንን ማበረታታት አለበት አለባት። መጠንከር አለብን። በንግዱ፣ በትምህርቱ፣ በፖለቲካው፣ በሁሉ ነገር መሳተፍ አለብን። ግን በዚህ ሁሉ ግን ሆኖ መኖሪያችን ማን? እግዚአብሔር ነው። እግዚአብሔር ያለው ይህንን ነው። እኔ መራህ አለዋል። እኔ አልጥልህም። እኔ ላይ ታምን አንተነትህ ላይ አትደገፋል። እግዚአብሔር ይመስገን። ስለዚህ ያዕቆብን በዚያች በቤቴል አነጋገረው። እንግዲህ ከዛ በኋላ ነው ያዕቆብ ለብዙ ዘመናት ብዙ ስፍራ ከረገጠ በኋላ ነው ለሁለተኛ ጊዜ ወደ የት ሂድ አለው። እግዚአብሔር ወደ የት ሂድ አለው? ንገሩኝ፣ እንድትመልሱልኝ ይፈልጋለሁ። ወደ የት ሂድ አለው? ወደ ቤቴል ሂድ አለው። በእነዚህ ሁለቱ ጉዞዎች መካከል ያለውን ነገር ልንገራችሁ። ያዕቆብ ከዚያች ከቤቴል ከእንቅልፉ ተነስቶ በተጓዘበትና እንደገና እንዲመለስ በተነገረበት ጊዜ መካከል ያዕቆብ የተማረ ሰው ሆነ። የተማረ ማለት ምሕረት የተደረገለት ማለት ነው አይደል? አንደኛው። ሁለተኛው ደግሞ ምንድን ነው? ያስተዋለ ማለት ነው። ከአንዳንዴ በኮሌጅ የሚሰጠውን እኛ ምን እንላለን? ያው በተለምዶ ተምሯል እከሌ እንላለን። እንግሊዞች ጥሩ አነጋገር አላቸው። እከሌ ታሪክ አንብቧል፣ ታሪክ አንብቧል ወይንም እንዲህ አንብቧል ይላሉ። ማንበብ ይሆናል አንዳንዴ፣ ምክንያቱም ተግባር ላይ እጅግ አስቸጋሪ የሚሆንበት ጊዜ አለና ምክንያቱም በክፍል ውስጥ ተቀምጦ መማር የተለያዩ አስተማሪዎችን ነገር መቅመስ ህይወት አይሆንም። ምክንያቱም ህይወት ብዙ ውጣ ውረድ አለውና ለዚህ ነው አንዳንዴ በጣም በትምህርት ቤት ውስጥ ከፍተኛ ደረጃ ያላቸው ሰዎች ወደ እውነተኛው ዓለም ሲገቡ ግራ የሚገባቸውና መውጫ መግቢያ የሚያጡት። የአይቆ ግን በሁለቱም ወገን የተማረ ሆነ ከእግዚአብሔር ምረትን ያገኘ እግዚአብሔርን ያወቀ ሆነ በሕይወቱ ደግሞ ለካስ የኔ ልጅ ይሄ ነው ያለ፣ ሆነ እንዴት እንደሆነ ልንገራችሁ። አጥራ አጥራ አድርጉ። ያዕቆብ ከዚያ እንደወረደ በቀጥታ ወደ እናቱ ዘመዶች፣ ወደ ርብቃ ዘመዶች ዘንድ ሄደ። እንዲሁም አጎቱ ወደ ሆነው ወደ ማን ዘንድ ገባ? ላባ ወደሚባለው ሰው ዘንድ ገባ። ዘመዱ ሆኑ ምክንያቱም እናቱ በልሂድ ኤሳው ይገላሃልና ዘመዶች የዘንድ ሄደ ተሸሸግ ነበር ያለችው። አንዳንዴ የእናት ምክር በጣም ጥሩ ነው። ብዙ ጊዜ ብዙ ጊዜ በእውነት ግን፣ አንዳንዴ ደግሞ ላይሰራ ይችላል። ያዕቆብ እግዚአብሔር የሰጠውን ተስፋ ይዞ ግን ወደ ላባ ዘንድ ሄደ። ላባ ምን እንዳደረገው ታውቃላችሁ። አጎቱ፣ ዘመዱ፣ የኮራበት ምንም ነገር አይደርስብኝም ያለው ላባ የያዕቆብን የያዕቆብ ቃል ነው። ደሞዙን ሰባት ጊዜ ቀያየረበት። በሌላ ቋንቋ ይሄ ደንበኛ ቋንቋ ነው፣ የታረመ ቋንቋ ነው። ግልጥ ባለው አማርኛ አታለለው። ያዕቆብ ማንን አታለው ነበር? ማንን አታለው ነበር? ኤሳውን፣ ኤሳውን አታለው ነበር። ኤሳውን ብቻ አይደለም፣ ማንንም ሌላም አታሏል? አባቱ። ምክንያቱም አባቱ በእርጅና እያለ ነው እኮ። አይደለ እንዴ? ሄዶ ማንህ አንተ ሲለው ማነኛለን? ኤሳው ነኛለን አሁን ያዕቆ የዘራውን የሚያጭድበት ጊዜ ደረሰ። ብዙ ጊዜ ደጋግሜ እንዳልኳችሁ ከእግዚአብሔር ቃል የሚያስፈራኝ እውነት ቢኖር የመዝራትና የማጨድ እውነት ነው። ሰው የዘራውን ያንኑ ያጭዳል። ፍቅርን ከዘራችሁ፣ ትዳራችሁ ላይ ፍቅርን ታጭዳላችሁ። ባል በሚስት ልብ ውስጥ ፍቅርን ከዘራ፣ ፍቅርን በልጁ ያጭዳል። ማታለልን ከሆነ ግን ቤት ውስጥ የሚዘራው፣ በልጁ ማታለልን ያጭራል። ብዙ ጊዜ የሚያጋጥመው ይሄ ነው። እንዴት ልጄ እንዲህ ይሆናል እንላለን። ብዙ ጊዜ አብዛኛውን ጊዜ ልጆቻችን የሚከተሉት የማንን መንገድ ነው? የእኛን። እግዚአብሔር ይርዳል። ሁ ጊዜ አላልኩም፣ አብዛኛውን ጊዜ የሚከተሉት ልጆቻችን የማንን መንገድ ነው? የኛን መንገድ ነው። ሰው የዘራውን ያንኑ ያጭራል። ጥላቻን ከሆነ የምትዘሩት በህዝብ መካከል ጥላቻን ታጭራላችሁ ሌላው ተጣልቶ እኔ በፍቅር እኖራለሁ ይሄ የዓለም ፈሊጥ ነው አልሰራም ተመልከቱ ሀያላን መንግሥታት ምን እንደሚያደርጉ ወደ አንድ ሀገር ይገባሉ ፖለቲከኞችን ከፖለቲከኞች ጋር ያጣላሉ የህዝብ አለመረጋጋት እንዳይኖር ያደርጋሉ ምን ለመሆን ያ ሀገር ተበጥብጦ እነሱ በሰላም ለመኖር በዚያ ሀገር ያለውን ጥሬ ዕቃ ማናቸውንም ሀብት የዕውቀት ኃይል ሀብት ሁሉ ምን ለማድረግ ወደ እነርሱ ለማምጣት ግን ዓለም ሰላም ናት ውሸት የዚህ ዓለም ጥበብ የዚህ ዓለም ብልሃት የእግዚአብሔርን ሰላም ማምጣት አይችልም ሰው የዘራውን ያንኑ ያጭራል ምንድን ነው የምትዘሩት በቤታችሁ ትቢትን ነው እናቶች ምንድን ነው የምትዘሩት በልጆቻችሁ ፊት ምንድን ነው የምትዘሩት በባሎቻችሁ ፊት ባሎችን ብቻ መውቀስ የለብኝምና፣ ዛሬ ሁላችንም ነን ተጠያቂዎች፣ ካህኑም፣ ጳጳሱም፣ ዲያቆኑም፣ ህዝቡም፣ ወንዱም፣ ሴቱም፣ አባት፣ እናት፣ ታላቅ፣ ታናሽ፣ ሁላችንም ነን በእግዚአብሔር ፊት ተጠያቂዎች እየሆንን ያለ ነው። ማንም ንጹሕ የለምና ምንድነው እየዘራን ያለ ነው? ለመሆኑ በኢትዮጵያ ውስጥ እየዘራን ያለ ነው ምንድነው? ለማን እናስቀረው ነው? እኔ አይገባኝ እኮ ነገር ነው። ለማን ነው የምናስቀረው? መለስ ዜናዊ ነገ ያልፋል ይሞታል ተፈራ ዋለዋ ነገ ያልፋሉ አቶ ኃይሎች ቋሚ አይደሉም ነገ ይሄዳሉ። የታሰሩት ያሉት የቆሙት ጉልበኞች ነን የሚሉ ኃይለኞች ነን የሚሉ ሁሉ ያልፋሉ ይወድቃሉ ግን ለዚህ ህዝብ ለልጆቻችሁ ለልጅ ልጆቻችሁ ለነገ ለተነጎዲያው ህዝብ ምንድነው የምታስቀሩት ምንድነው ሊያሰብን ያለን ሰው የዘራውን ያንኑ ነው ምን ይላል ያጭዳል ሁልጊዜ ልንጠነቀቅ የሚገባው ወልደ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ ለኃጢአታችን ሞተ ስንል ጌታ ይቅር ያለው እኛን ኃጢአተኞችን ነው እንጂ ኃጢአታችንን አይደለም። እደግመዋለሁ ይህን ቃል፣ በእርቃኑን በመስቀል ላይ የተሰቀለ ወልደ እግዚአብሔር ኢየሱስ ክርስቶስ ይቅር ያለው እኛን ኃጢአተኞቹን ነው እኔና እናንተን እንጂ ኃጢአታችንን አይደለም። ለኃጢአታችንማ ዋጋ ሊከፍል ነው በመስቀል ላይ የተሰቀለው። እያንዳንዱ ኃጢአት ምናለው ዋጋ ነው። እያንዳንዱ የምንሠራው ነገር ይከተለናል። ማታለልን ከሆነ የዘራ ነው ይከተለናል። እግዚአብሔር ይቅር ይለናል፣ በዛ ችግር የለም። ያዕቆብን እኮ በቤቴል እግዚአብሔር አናግሮታል። ግን የማታለልን ሥራ ስለሰራ፣ የማታለልን መንገድ ስለተከተለ፣ ያ ማታለል ምናለው ምን አለው ምናለው ለው ተከተለው። እነግራችኋለሁ፣ ወንዶች ትዳራችሁን በትናችሁ፣ ልጆቻችሁን የትም ሜዳ ፍሳችሁ፣ ሰው ወደማያውቃችሁ አገር ሄዳችሁ፣ ጨዋ ፍጹም ጥሩ ሰው ሆናችሁ ትዳርን ወይንም ደግሞ ኑሮን እንደገና ሀ ብላችሁ መጀመር ትችላላችሁ። ቀላል ነው። እዚህ ሀገር ከሆነ ከአንድ ስቴት ወደ አንድ ስቴት መሄድ ቀላል ነው። እህቶችም በቃል ኪዳን የቃል ኪዳን ባላችሁን እንደፈለግሁን ይሄ ሀገር እኮ አንቀባሮም ያኖረኝ ነው ብላችሁ የትም ልጆቻችሁን በትናችሁ ወይም ደግሞ ተካፍላችሁ ኮስተዲ ነው ምንድነው የምትሉት፣ መኖር ይቻላል። ማንም በማንም ሕይወት አልቃ ስለማያገባው፣ ማንም ዞር ብሎ የእናንተን ሕይወት አያይም። ለጥቂት ቀን ነው ወሬም የሚሆነው በስልክ ተማሽ የሚባለው። ግን እያንዳንዳችን የምንሠራው ሥራ ይከተለናል፣ የምንሄድበት ቦታ ሁሉ ይከተለናል። በእውነት እንዲህ ያለ ነገር ውስጥ ገብተን የነበርን ካለን እግዚአብሔር ይቅር እንዲለን እግዚአብሔር ያንን እንዲቆርጠው፣ ያንን እርግማን፣ ያንን ከርስ እንዲቆርጠው እግዚአብሔርን ልንለምነው ይገባናል። ማንም ሰው የዘራውን ያጭ። ማንም ሰው ለዚህ ነው ቅዱስ ዳዊት የእግዚአብሔርን እረኝነት ሲናገር እግዚአብሔር እረኛዬ ነዋል አለ። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙን በጽድቅ መንገድ መራኝ በሞት መካከል እንኳን ቢሄድ እርሱ ከኔ ጋር ነውና፣ ክፉን ምን አለ አልፈራ። በትርህና ምርኩዝህ እነርሱ ያጽናኑኛል። ምርኩዝ ብቻ አለ፣ በትርህ መቅጫውን፣ መመለሻውን፣ ማስተካከያውን እንደ ልባችን እንዳንፋነን የሚያደርገን የሚያሸን፣ የሚሰብረን፣ የሚሞረደን በትርህና ምን ምርኩዝህ እግዚአብሔር ልክ ነው ይጠግናል። እግዚአብሔር ከወደቅንበት እንድንነሳ እንዳንንገዳገር ምርኩዝ ይሆነናል። ግን ደግሞ በትርም አለ። ስለዚህ ያዕቆብ አባቱን አታለለ፣ ወንድሙን አታለለ። ባልጠበቀው ሰው ምን ሆነ? ተታለለ። መጠጊያ ባደረገው በታላቁ ጥላ በሆነለት ሰው በላባ ተታለለ። አታለለው። ይሄንን ሰጥሃለሁ ይለዋል። ቃሉን ይቀይራል ይቀይርባል። ይሄን ሰጣለው ይለዋል፣ ቃሉ ይቀይርባል። ደሞዜን ሰባት ጊዜ ቀያየርካሉ። በጎች እንዲህ እንዲህ አይነት ቀለም ያላቸው በጎች ከተወለዱ ላንተ ነው ይለዋል። እግዚአብሔር እነዚያን በጎች ይሰጠዋል። ያንን በግ ደግሞ ይወስድበታል። የለም እንዲህ አይደለም ያልኩት ይለዋል። መጨረሻ ምን እንደሆነ ታውቃላችሁ? በሌሊት ጠፍቶ ከላባ ዘንድ ሸሸ። ተናዶት ተማሮ ሸሸ። ግን በዚህ ሁሉ እግዚአብሔር ያየናል። ክብር ምስጋና ለርሱ ይሁን። እግዚአብሔር ሲያስተምረን ከኛ ጋር ድብብቆች ለመጫወት ሳይሆን ወደ እርሱ ምህረትና ወደ እርሱ ይቅርታ እንድንመጣ ነው። እግዚአብሔር ይመስገን። ሰው ነው፣ እዚያው ባለበት ሆኖ እንኳን እሰየሁም። እግዚአብሔር ግን ሲቀጣን ምን ብሎ ነው? ልጄ አይዞህ ነው የሚለን። ልጆቻችን ዳዴ ሲሉ ምን ይሆናሉ? ይወድቃሉ አይደል? ብ ልጄ መውደቅ የለበትም ብትሉ ኖሮስ ለዘላለም መራመድ ሳይማር ይኖር ነበር። ሰሪውና ይቀመጥ እንዳይራመድ የወርቅ ምኛን ሲራመድ ካልን ልጆቻችን ሳይራመዱ ይኖሩ ነበር። ግን ልጆቻችን ተነስተው ይቆማሉ። እግዚአብሔር አምላክም ልክኛን እንደሚያኛም ልጆቻችን እናያለን። ልጅ ፈርታ አይዞ እንለዋለን። ኦ ኦ አይዞ ዳዴ ዳዴ እንለዋለን። አንድ እርምጃ ይራመዳል። ሁለት እርምጃ ይራመዳል። ይኸው ዛሬ ምድርና ሰማዩን ሞልተውታል። ክብሩ ይስፋ። አምላካችን እግዚአብሔር ለኛም የሚያደርግልን ልክ እንደዚህ ነው። እንወድቃለን፣ እንነሳለን። እግዚአብሔር ያየናል፣ ለክፉ ግን አይሰጠንም። የለም ጠረጴዛው እንዳይመታው መልሽው እንደምትለው አባት፣ ወደ ሰዓቱን ላይገባ ጠብቀው እንደምትል እናት፣ ልክ እንደዚያው እግዚአብሔር በቅጣታችን ወቅት መጥፊያችን እንዳይሆን ይጠብቀናል። አሁንም ይጠብቀን፣ ጨርሰን እንዳንጠፋ ያደርገናል። ስለዚህ እግዚአብሔር አሰበው ያዕቆብን፣ ምን እንዳደረገ ታውቃላችሁ? እግዚአብሔር ላባ ተናደደ፣ ተደብቆ ስለሄደበት ሊገለው ጦር ይዞ፣ ሰዎች ይዞ እየሮጠ ሄደ። ምክንያቱም አሁን ያዕቆብ የወጣው ከላባ ቤት ልጆች ይዞ፣ ሕፃናት ይዞ፣ የሚያጠቡትን ይዞ ነው የወጣው። ስለዚህ መሮጥ፣ መሸሽ አይችልም። ደረሰበት። ልክ አንድ ቦታ ሳይደርስበት አርፎ ሳለ ላባ፣ በሌሊት እግዚአብሔር ተገናኘውና ምን አለው ያዕቆብ ላይ አንዳች ነገር እንዳታደርጋለ ክብር ምስጋና ለአምላካችን እንደሆነ እንዳትነካው፣ አለው። አያችሁ እንዳትነካው፣ ልጄ አለው። ምንም እንኳን ብቀጣው እሱ ልጄ ነው አለ። ሰው ነው እንጂ ቃሉን የሚቀይር፣ እግዚአብሔር ቃሉን አይቀይርም። ሰው ነው እንጂ የሰጠንን ተስፋ የሚመልሰው፣ እግዚአብሔር ግን እንዲህ አይደለም። እግዚአብሔር ሰማይና ምድር ያልፋል፣ ቃሌ ግን አልፍም ያለ ጌታ ነውና ስለዚህም ለላባ ማስተ እናም ላባ ደረሰ ለምን በድብቅ ኮበለልክብኝ አለው ያዕቆብ ተናደደ ምሬቱ ሁሉ አሰበ እና ምን አለ ላባ ሆይ ይህን ያህል ዘመን ሳገለግል ይህን ያህል ዘመን ስደክምል ደሞዜን ቀያየርክብኝ ስንት ነገር ቃልህ ለወጥክብኝ አለው ላባ ግን ምን እንዳለው ታውቃላችሁ ያዳነህ ማነው አለው እግዚአብሔር ሊገልህ ነበር የመጣሁት በዛ ላይ ደግሞ እንደገና የመቼም ዋና እንደ ፈሪሃ እግዚአብሔር ከሌለ ደግሞ ችግር ነው ከያይቆብ ሚስቶች አንዱ የሆነችው ደግሞ ርብቀ ማናት፣ ራሄል ጣዖት የላባን ቤት ጣዖት ሰርቃለች። ሞቷ ነው የሆነው። እግዚአብሔር ለባሏ የሰጠውን በረከት ተከትላ እንደመሄድ ጣዖት በኮሪቻዋ ውስር ደብቃ መሄድ ጀመረች። ያ ጣዖት ግን መጥፊያዋ ሆነ። ስለ እሷ ሌላ ጊዜ እንማራለን፣ ስለ ራሄል በሰፊው ራሄል ምን አይነት ሕይወት እንደነበራት እና ያዕቆብ በዚህ መንገድ ከላባ ዳነ። አሁን ያዕቆብ የአባቱን ቤት ማሰብ ጀመረ። እናም ከኤሳው ጋር መገናኘት ፈለገ፣ ምክንያቱም አባቱን እናቱን ከጠየቀ ካየ ጊዜ አልፎታል። በስደት ዘመን ነው የኖረው። ስለዚህ ያዕቆብና ኤሳው ሊገናኙ ሆነ። አሁን ያዕቆብ ተጨነቀ። ያታለለው የጎዳው ወንድሙ ጋር ሊገናኙ፣ እናም ያዕቆብ ምን አለ ፈራ ይገለኛል፣ አለ እና ምን ላድርጋለ? ከፊቴ ያሉኝን ንብረቶች ያሉኝን ሰዎች ሁሉ ከፋፍዬ ላሰልፋል። አያችሁ፣ የመጀመሪያው ክፍል ከፈለ ወንዶችና ሴቶች ያደረገና፣ እናንተን ኤሳው ሲያገኛችሁ የነማናችሁ ሲል የወንድምህ የያዕቆብ ሰዎች ነን፣ ለአንተ እድም እጅ መንሻ አድርጎ ልኮናል በሉ አለ። አሁን በሱ ሀሳብ በሱ አይምሮ፣ ምንድን ነው? አንደኛውን ክፍል ከገደለ ሌላኛውን እስከሚገድል ድረስ እኔ ሸሽቼ ምን እላለሁ፣ አመልጣለሁ ነው። ያቆባውንም የሚታገለው በራሱ መንገድ ነው። አይ በዚህ መንገድ ብቻ አሰለፈ። እናም የሚያጠቡትን በስተኋላ አደረገ፣ ምክንያቱም በዝግታ እንዲሄዱ። ታሪኩ ረጅም ነው። ቤታችሁ አንብቡት። ምዕራፍ ኦሪት ዘፍጥረት ምዕራፍ 34 ምዕራፍ 35 ምዕራፍ 33ን ምዕራፍ 32ን በሙሉ አንብቡት። በጣም በጣም ልዩ የሆነ ትምህርት ያለው ነው። በዚህ መካከል እንግዲህ እነሱን ገሚሶቹን አሻግሮ የያቦቅ ወንዝ ላይ ዳርቻ ላይ እሱ ማምሻውን ሊሻገር ወደ ባህሩ ገባ ይላል። እየተከታተላችሁ ነው። መሀል ላይ እንደገባ ጨልሟል። የሆነ ሰው ያዘ። ያዕቆብ ከዚያ ሰው ጋር መታገል ጀመረ። መጽሐፍ ቅዱስ ምን ይለናል? ያዕቆብ ከዚያ ሰው ጋር ሌሊቱን በሙሉ ምን አለ ነው የሚለው ታገለ። ማን እንደሆነ ታውቃላችሁ? ያ ማን ነው? እግዚአብሔር ነበር። ያዕቆብ መጀመሪያ ያላወቀም፣ መሃል ላይ ግን አወቀ። መሐል ላይ ያዕቆብ ሕይወቱን በሙሉ ተገነዘበ። የሄደበት የወጣበትን መንገድ፣ የሮጠበትን መንገድ፣ የተጨነቀበትን መንገድ፣ ያዘነበትን መንገድ ሁሉ ተገነዘበ። ያዕቆብ የሄደበት መንገድ ምን ያህል እንዳላዋጣው ተገነዘበ። ዛሬ ከእግዚአብሔር ጋር ፊት ለፊት ተገናኘ። ከእግዚአብሔር ጋር ታገለ። አሁን የሚታገለው ምን አለው ልቀቀኝ ሰማዩ አቀላልቷል፣ ሊነጋ ነውና ልቀቀኝ አለው። ያዕቆብ ምን አለ? አለቅህም አለው። ምን ካላልከኝ? ካልባረከኝ፣ ካልባረከኝ አለቅህም። እስከ ዛሬ ራሴን እየባረኩ፣ ራሴን እየቀደስኩ፣ ራሴን እያኮፈስኩ ወድቅ ያለው ተላልጭ አለው። እስከ ዛሬ እኔ ነኝ ጻድቁ እያልኩ ትዳሬን፣ ኑሮዬን ሁሉ አምርር ያለው ካልባረከኝ አለቅህም አለቅህም አለው። እግዚአብሔር ብዙ መንገድ ተጉዞ ነበረ ያይቆብ፣ ብዙ መንገድ ሄዶ ነበረ ያይቆብ። አሁን ግን ከእግዚአብሔር ጋር ተገናኘ፣ ከእግዚአብሔር ጋር ታገለ። ካልባረከኝ አለቅህም አለ። እግዚአብሔር አሁን አወቀ። አሁን እግዚአብሔር ምን አለ? ይበቀዋል ያይቆብ ምን ሆኖ አለ አለ፣ ተምሮ አለ። ስለዚህ ያይቆብን ምን አለው? ከዛሬ ጀምሮ ስምህ ማን አይባልም አለ ያይቆብ አይባልም። ያይቆብ ማለት ማለት ነው አታላይ አሰናካይ፣ ማለት አታላይ ማለት። ከዛሬ ጀምሮ ግን አለው እግዚአብሔር ስምህ ያይቆብ አይባልም። ማን ይባላል አለው። በነገራችን ላይ ትልቅ የከበረ ስም ነው ያይቆብ። ደግሞ እንደገና ወደ ሌላ ነገር መጣበት አለው። እሱም ያይቆብን ማን ይባላል አለው። ስምህ እስራኤል ይባላል። ስሙን ቀየረለት፣ ህይወቱን ቀየረለት፣ ታሪኩን ቀየረለት። እናም እግዚአብሔር ባረከው ያዕቆብን። በዚያ ወንዝ ላይ ያዕቆብ እንደ አሰበው እንደ ተጨነቀው አልሆነም። ያዕቆብ እንደ ፈራው አልሆነም። ያንን ወንዝ ተሻገረ። ዕድሜውን ሙሉ ሲሸሸው የነበረው ወንድሙን እህ ምን አለው ተገናኘው። ከወንድሙ ጋር አንገት ለአንገት ተቃቀፈ፣ ተሳሳመ፣ ተላቀሰ። ወንድሜ ሆይ ተባባለ። እግዚአብሔር መሐላቸው ስለነበረ እግዚአብሔር ሰላማቸው ስለነበረ በወንድማማቾቹ መካከል ሰላም ሆነ። የተወደዳቸው ኦርቶዶክሳውያን አባቶችና እናቶች፣ ወንድሞች፣ እህቶች ዛሬ እንደገና ልክ እንደ ያዕቆብ ወደ ቤቴል እንውጣ ይለናል እግዚአብሔር ቃል አንዳችን አንዳችንን እየፈራን ብዙ ዘመን ስንሸሽ ኖረናልና፣ አሁን ግን ያይ በቃል የእግዚአብሔርን ድምፅ እንድንሰማ ወደ ቤት እንውጣ፣ ወደ ቤቴል እንወጣ። አንዱ ሕዝብ ሌላውን ሕዝብ እየፈራ የጎሪጥ እየተያየ ኖረናል። ይህ በቃልና ወደ ቤት እንውጣ፣ ወደ ቤቴል እንውጣ። ወንድም ከወንድሙ ጋር፣ ሕዝብ ከሕዝብ ጋር፣ ትግሬው ከአማራው፣ አማራው ከጉራጌው፣ ጉራጌው ከኦሮሞ ጋር አንገት ለአንገት ተያይዘን ሱማሌው ከከፊቸው ጋር አንገት ለአንገት ተያይዘን እንድንላቀ ስለ ሀገራችን ወደ የት እንውጣ? ወደ ቤቴል እንውጣ። ሰላም እንዲወር ያለ ፍትሕ የሚገደሉ ያለ ፍትሕ የሚታረዱ ያለ ፍትሕ ደማቸው የሚፈስ እንዲያበቃ ወደ የት እንውጣ? ወደ ቤቴል እንውጣ። የቤተ ክርስቲያን መከፋፈል፣ አባቶች መለያየታቸው፣ ጳጳሳት በአደባባይ መራከሳቸው አባቶች በአደባባይ በማንም መሰደባቸው እንዲያበቃ፣ ወደ የት እንውጣ? ወደ ቤቴል እንውጣ። እግዚአብሔር ይናገረን፣ እግዚአብሔር የምናስተውለውን፣ እግዚአብሔር የምናይበትን አይን ይስጠን። ያ ከሆነ ቤቴል ከሆነ መዳረሻችን፣ እግዚአብሔር ምን ይለናል? ያንተ ብልጠት አይደለም፣ ያንቺ ጥበብ አይደለም። የማኖርሽ የምመራ ማንኝ? ይላል እኔ እግዚአብሔር ነኝ። ስለዚህ ሁል ጊዜ ያንን እንዳይረሳ ያዕቆብን እግዚአብሔር ምን አለው? በመከራህ ጊዜ ከወንድምህ በሸሸህ ጊዜ ወደ ተናገርኩህ ወደ የት ውጣ አለው። ወደ ቤቴ ይውጣል። ያዕቆብ ያ ቦታ ምን ያህል የተቀደሰ እንደሆነ ስላወቀ ዞር አለና ከእርሱ ጋር ያሉትን በመከራዬ ቀን ወደ ሰማኝ፣ ወደ አኖረኝ፣ ወደ መገበኝ፣ ወደ ዳሰሰኝ፣ ወደ ፈወሰኝ ወደ እግዚአብሔር ወደ አምላኬ ዘንድ ወደ ቤቴል ልወጣለውና ከልባችሁ ኃጢአትን ሁሉ ምን አድርጎ አለ አርቁ ጣዖትን አርቁ አለ የዘረኝነትን ጣዖት ጣዖትን አርቁ አለ የምቀኝነትን ጣዖት ጣዖትን አርቁ አለ የመለያየትን ጣዖትን አርቁ አለ የዝሙትን ጣዖትን አርቁ አለ የመናከስን የወንድምን ከፍ ማለት አለመውደድን አርቁ አለ ያዕቆብ ለወገኖቹ እናም ወደዚያ ወጥተን ለእግዚአብሔር መስዋዕት እናቀርባለን። የተወደዳቸው አባቶች እናቶች፣ ወደ እግዚአብሔር ቤት ስንመጣ፣ እግዚአብሔርን ልንገናኘው ስንመጣ ይሄንን የያዕቆብን መንፈስ ይዘን ልንመጣ ያስፈልጋል። ይህ ከሆነ እግዚአብሔር ይሰማናል፣ እግዚአብሔር ያየናል፣ ትዳራችንን ይፈውሳል፣ ኑሯችንን ይፈውሳል፣ ቤታችንን ይፈውሳል፣ ቀያችንን ይፈውሳል፣ ሀገራችንን ይፈውሳል፣ ቤተ ክርስቲያናችንን ይፈውሳል። እግዚአብሔር አምላካችን ለሀገራችን፣ ለኢትዮጵያ፣ ለቅድስት ቤተ ክርስቲያናችን ፍቅር፣ አንድነትን ይስጥልን። ቤታቸው ሰላምን ላጣ ህይወታቸው በጭንቀት ለተሞላም የሰላም አምላክ ሰላሙን፣ ምሕረቱን በየቤታችን ያውርድልን። አሜን። እግዚአብሔር ከሁላችን ጋር ይሆነ።